የመንግስታቱ ድርጅት የሰብአዊ መብት ካውንስል በጠቅላላ ጉባኤው በየሶስት ዓመቱ የሚመረጡ 47 አባል አገሮች የተወከሉበት የሰብአዊ መብቶችን የሚከታተልና የሚያስጠብቅ የድርጅቱ አካል ነው። በአሁኑ ወቅት የካውንስሉ አባል ሆነው እየሰሩ ካሉት አገሮች ውስጥ ከአፍሪካ ግብፅ፣ ብሩንዲና ኢትዮጵያ ከእስያ ጃፓን፣ ሳውዲ አረቢያና ፊሊፒንስ ከደቡብ አሜሪካ ቬንዙዋላና እንዲሁም ከምዕራቡ ዓለም አሜሪካና ጀርመን የመሳሰሉ ሀገሮች ይገኙበታል። ይሁንና የሰብአዊ መብቶችን እንዲከታተልና እንዲያስጠብቅ ኃላፊነት በተሰጠው በዚህ ተቋም በሰብአዊ መብት ጥሰት የሚወነጀሉ ሀገሮች በአባልነት ተመርጠው የሚወከሉበት አሰራር የመንግስታቱ ድርጅት ሕዝባቸውን በሚጨቁኑ መንግስታት ላይ ጥብቅ እርምጃ እንዳይወስድ እንዳደረገው በመግለጽ አሰራሩን የሚተቹ በርካቶች ናቸው። አምባሳደር ኒኪ ሀሌ ጄኔቫ ላይ ባሰሙት ንግግርም በሰብአዊ መብት ጥሰት የሚከሰሱ ሀገሮች በአባልነት ሊገቡበት አይገባም ሲሉ ተደምጠዋል። የዚህ ካውንስል አባል መሆን ትልቅ ክብር ነው የሰብዓዊ መብትን የሚጥስና የሚደፍር ማንም አገር ግን በዚህ ቡድን ሊገባ አይገባውም በማለት አምባሳደሯ በዚህ ጉዳይ ካውንስሉንም ሆነ የመንግስታቱን ድርጅት በአጠቃላይ ከሚወቅሱ ወገኖች ጎን እየቆሙ ይመስለዋል ይሁንና አምባሳደሯ ይህን ሲሉ ከቬኔዙዌላ በስተቀር ሌሎችን በሰብዓዊ መብት ጥሰት የሚወቀሱትን እንደ ሳውዲ አረቢያ ግብፅና ኢትዮጵያ የመሳሰሉትን የካውንስሉን አባል ሀገሮች በስም አልጠቀሱም። ይህ ካውንስል እስካሁን በቬንዙዌላ ላይ ውሳኔ አለማሳለፉ የሚገርም ሲሆን በእስራኤል ላይ ግን በመጋቢት ወር ብቻ አምስት ውሳኔዎችን አሳልፈዋል በማለት ሚዘናዊነት እንደሚጎለው አስገንዝበዋል። ሲፊከስ የሚባለው ዓለም አቀፍ የሰብዓዊ መብት ድርጅት የጄኔቫ ቢሮ ተወካይ ወይዘሮ ሬኔት ብሉም የአምባሳደር ሀሌይን ንግግር ካውንስሉን ለማጠናከር ያለመ ይሁን ወይንም ለማፍረስ ግን ግልጽ አይደለም ብለዋል። የሰብአዊ መብት የሚጥሱ ሀገሮች የካውንስሉ አባል መሆን የለባቸውም ሲሉ ሳውዲ አረቢያን የመሳሰሉትን ሀገሮች አለመጥቀሳቸው ግን ሚዛናዊ አልነበረም በማለት ወቅሰዋል። የሚሉት ሚዛናዊነት የጎደለውና አድሎ ያለበት ነው። በካውንስሉ ስብሰባ ላይ በሳውዲ አረቢያ ላይ ያሉት የለም። ዓለም ሁሉ ከተስማማበት የፓሪሱ የአየር ለውጥ ውል አሜሪካ እንድትወጣ የወሰኑት ፕሬዚዳንት ትራምፕ በመቀጠልም አገራቸው ከመንግስታቱ ድርጅት የሰብዓዊ መብት ካውንስል እንድትወጣ ሊያደርጉ ይችላሉ የሚል ስጋት ያለ ሲሆን የሲቪከሷ ወይዘሮ ሬኔትም ፕሬዚዳንት ትራምፕ ከመጡ ወዲህ ነገሮች እየተለዋወጡ መሆኑን ነው የሚናገሩት። ፕሬዚዳንት ትራምፕ ከመጡ ወዲህ ሁሉም ነገር እየተለወጠ ነው። ወይዘሮ ኒኪ ሃሌ በመንግስታቱ ድርጅት የአሜሪካን ተወካይ ንግግርም በዚሁ መንፈስ የተቃኘ መሆኑ የሚጠበቅ ነው በማለት አሜሪካ ከካውንስሉ ከወጣች ግን ለድርጅቱ ትልቅ ኪሳራ እንደሚሆን ገልጸዋል። አንዳንድ የመብት ተከራካሪ ድርጅቶች የካውንስሉን አደረጃጀትና አሰራር ለማሻሻል አሜሪካ የሚጠበቅባት እዚያው ከድርጅቱ መቆየት እንጂ መውጣት አይደለም በማለት በደብዳቤ ጭምር እየጠየቁ እንደሆነ ታውቋል። ሌሎች ግን አሜሪካ ራሷ የበርካታ ጨቋይ መንግስታት ወዳጅና ጠበቃን በመሆኗ ብዙም እንደማይጠብቁ በመግለጽ ካውንስሉም ሆነ የመንግስታቱ ድርጅት በፍትህ መከበርና የሰብአዊ መብቶች መጠበቅ ላይ አመርቂ ስራ እየሰራ እንዳልሆነ በመጥቀስ ይወቅሳሉ። ባለው ሁኔታም የካውንስሉ መኖርና ለመኖር ለውጥ እንደማያመጣ በመግለጽ ማንም ቢሆን ለመብቱ መከበርና ነጻነቱ መጠበቅ ከሁሉ በፊት መተማመን የሚገባው በራሱ ነው በማለት እነዚህ ወገኖች አስተያየታቸውን ይሰጣሉ። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።